አድዋ የሚል ስያሜ ያለውና ኢትዮጵያውያን አባቶች የጣሊያን ወረራን ለመዋጋት አዲስ አበባ ላይ ተሰባስበው ወደ አድዋ የዘመቱበትን ጉዞ የሚዘክረው ዓመታዊ የእግር ጉዞ በመጪው ሳምንት እንደሚጀመር የጉዞ አስተባባሪዎች ለአሜሪካ ድምጽ አስታውቀዋል። በተጨማሪም ዘንድሮ የአድዋ ድል የአፍሪካውያን ሁሉ ኩራት መሆኑን ለማብሰር በኪሊማንጀሮ ተራራ ላይ የአፍሪካ ሕብረት የቱሪዝም ኢትዮጵያንና የኢትዮጵያን ባንዲራ የሚያስቀምጡ ተወካዮች የተዘጋጁ መሆኑንም አስተባባሪዎቹ ተናግረዋል። ኤደን ገረመው የቡድኑ መስራችና እና የጉዞ አስተባባሪ ከሆነው ያሬድ ሹመቴ ጋር ያደረገችው ቆይታ እንደሚከተለው ተጠናቅሯል። እጅግ ብዙዎች የሚሳተፉበትና ብዙ የክልል ከተሞችን አቆራርጦ የሚሄደው ዓመታዊ የጉዞ አድዋ ዘንድሮም ከጥር ስምንት ጀምሮ ለስምንተኛ ጊዜ እንደሚካሄድ የመርሃ ግብሩ መስራችና አስተባባሪ ያሬድ ሹመቴ ለአሜሪካ ድምፅ አስታውቋል። ባለፉት ሰባት ዓመታት የዚህ ጉዞ መርሃ ግብር ተሳታፊዎች በቁጥር እየጨመሩ የሄዱ ሲሆን ዘንድሮም አንድ መቶ ሀያ አምስት ሰዎች መሰረታዊ ምርመራዎችና የጉዞ ልምምዳቸውን አጠናቀው መዘጋጀታቸውን ነው አስታወቀው። ጉዟችን በኢትዮጵያ አቆጣጠር ጥር ስምንት ነው። በፈረንጆቹ ጃንዋሪ አስራ ስድስት ማለት ነው የምንጀምረው። ከዛ በኋላ አርባ ስድስት ቀናት ነው ጉዞ የምናደርገው። በዘንድሮ ጉዞ ላይ አንድ መቶ ሀያ አምስት ተጓዦች ይኖሩናል ብለን ተዘጋጅተናል። አስፈላጊ የሆኑ የጤና ምርመራ፣ የጉዞ ልምምድ፣ የመሳሰሉት ነገሮች በሙሉ ከጥቅምት ሁለት ጀምሮ እየተሰራ ያው ለጉዞ ዝግጅት የሚያደርጉት ተጓዦች በሙሉ ተዘጋጅተዋል። እንግዲህ ካምፕ የሚገቡበት ቀን በአምስት እና ስድስት ነው ተጣርቶ ተጣርቶ ሲባል እንግዲህ የሚወድቅ የለም ማንም። ሁሉም ቢወስን ሁሉንም ይዘን ለመሄድ የምንችልበትን እድል እናመቻቻለን። ነገር ግን ወደ መቶ ሀያ አምስት ሰዎች ደርሷል ማለት ነው እና አንድ መቶ ሀያ አምስት ሰዎች ይዘን ዘንድሮ ጉዞ ለማድረግ እንጀምራለን ማለት ነው። በሀገሪቱ በተለይም በትግራይ ክልል ካለው የጸጥታ ስጋት አኳያ ጉዞ ምን ያህል አስተማማኝ እንደሆነ የጠየቅን ሲሆን የዝግጅቱ አስተባባሪ ጉዞ ከአዲስ አበባ እውቅና እንዳገኝና ና በየክልሎቹም ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን ገልጸው በዋናነት ግን የጸጥታ ዋስትናቸው ሕዝቡ እንደሆነ ይጠቁማል። እንግዲህ ከአዲስ አበባ እስከ አድዋ ድረስ አንድ ሺህ አስር ኪሎ ሜትር የሚፈጅ የእግር ጉዞ ነው። አርባ ስድስት ቀናት፣ ሀያ ስምንት ከተሞች አሉ። ከሀያ ስምንቱ ከተሞች ውጭ ደግሞ የተለያዩ የገጠር መንደሮች፣ ወረዳዎች አሉ። እነሱን ሁሉ እያቆራረጥን ነው የምናልፈው። ዘንድሮ ያለው ችግር ምናልባትም ከዚህ በፊት ከነበሩት የከፋና ከዚህ በፊቱ አይደለም፣ እውነት ነው። ይሄንን እኛ የምንረዳዋለን። ግን አሁንም ቢሆን እዚህ ላይ መናገር የሚቻለው ትግራይ ደርሰን ሊኖር የሚችለው ሁኔታ ምን እንደሆነ አሁን እዚህ ላይ ቆመን መናገር አንችልም። ግን ትግራይ እስከምንደርስ ድረስ ባለው መንገድ ላይ ግን ቢያንስ ይህንን መንገድ ማድረግ መቻል በራሱ አድዋን በዚህ ተነስቶ እዛ ለመድረስ የሚፈጀውን መንገድ ሁሉ ማለት አንዱ ከኛ የሚጠበቅ ኃላፊነት ነው ብለን እናስባለን። ስለዚህ አሁን ባለው ሁኔታ ደግሞ ትግራይ ውስጥ በተፈጠረው ነገር አካባቢ ላይ ምንም አይነት ችግር እንደማይገጥመን እርግጠኞች ነን። ነገር ግን ባሉት ጸጥታ ችግሮች ሰለባዊ መሆን አጋጣሚ እንዳይፈጠር መቻል ነው አቅም በተቻለ መንገድ አጣርተን ሁሉም ነገር ተመካክረን ከሚመለከታቸው አካላት ጋር ይህንን ውቅና በሚያገኝ መንገድ ጉዞ እናደርጋለን። ከአዲስ አበባ ስንነሳ ግን ጉዞው በተገቢው መንገድ ሁሌም እንደምናደርገው ውቅና የሚሰጠው የመንግስት አካል ነው እንደዚህ አይነት ጉዞ ስናደርግ ዘንድሮም ያልን እውቅና ከመንግስት አካላት አግኝተናል። ከዚህ ቀደም ጉዞ ታሪካዊ መጽሐፍትን የማንበብ በየአካባቢው ስለ ሰላምና ስለ ኢትዮጵያዊነት ከኅብረተሰቡ ጋር በመወያየት የሚካሄድ መሆኑን ያስታወሰው ያሬድ ዘንድሮም ጦርነቱ ባለባቸው ቦታዎች ላይ ያለውን የሰብአዊ ቀውስ ማየትና መጠየቅ እንዲሁም የማገዝ አላማም አለን ይላል። የትግራይ ሕዝብ ድጋሚ ለማስቸገር ሳይሆን ችግሩንም ጭምር አብሮ ለመቸገር ነው የመሄድ ፍላጎት ያለ ውጊያው የሚካሄድበት ቦታ በጣም ከፍተኛ እንግልት ከፍተኛ ኪሳራ እንደሚደርስበት እናምናለን፣ የሚታወቅ ነው። በዓለም ላይ ውጊያ የተደረገባቸው ቦታዎች በሙሉ በሰብአዊ ቀውሶች ይፈጠራሉ። ከቤት ንብረት የሚፈናቀል ይኖራል። ኢኮኖሚያዊ ችግሮች በጣም በከፍተኛ ሁኔታ የሚመጡበት እንደሆነ እናውቃለን እና ይሄ ሁሉ ነገር ባለበት ሰዓት ሄዶ ህዝባችንን ማየት እና ያለበትንም ሁኔታ ተመልክቶ በተቻለ መጠን የምንተጋገዝበትን በተቻለ መጠን ሰላም የሚወርድበትን ሰላም የሚመጣበትን ህዝባችንን እፎይታ የሚያገኝበትን መንገድ በሙሉ ወደ አድዋ ህዝቡ እንዲያስብ የአድዋ ድልን አያቶቻችን የሰሩት አኩሪ ታሪክ፣ ልባቸው አንድ ስለነበር ወይም በአንድነት ቆመው ያደረጉት ነገር ስለነበር ያንን በሚያስታውስ መንገድ ብናደርገው የበለጠ መተሳሰብን፣ የበለጠ አንድ መሆንን ያመጣል ብለን እናስባለን። ሄደን ከህዝባችን ጋር መቀላቀል መሄድና መጠየቅ ሁኔታውን ማየትና በቻልነው አቅም ደግሞ አለን አብረናን የሚለውን ነገር ማሳየት የበለጠ ትርጉም አለው ብለን ስለምናምን ወደ ኋላ ማፈግፈግ የለብንም፣ መቀጠል አለብን ብለን ስለወሰንን ነው እንግዲህ የምንሄደው። የዘንድሮ የጉዞ አድዋን ልዩ የሚያደርገው ተጨማሪ መርሃ ግብር ያካተተ መሆኑ ሲሆን ከቱሪዝም ሚኒስቴርና ከአፍሪካ ህብረት ጋር በመተባበር ሶስት ወጣት ተወካዮችን በአፍሪካ ትልቁ ወደ ሆነው የኪሊማንጃሮ ተራራ በመላክና በዛም ለጥቁር ህዝቦች የኩራት ምንጭ የሆነውን የጉዞ አድሯን የአፍሪካ ህብረትንና ኢትዮጵያ ምድረ ቀደምት የተሰኘውን የቱሪዝም ኢትዮጵያን ባንዲራ ለመትከል እንዳቀዱ ይገልጻል። በየአመቱ የተለያዩ መሪ ሀሳቦችን ይዘን ነው የምንነሳው ዘንድሮ ከመነሻው የጀመርነው አድዋ የአፍሪካ ድል በሚል ሀሳብ ነው ጉዟችንን ያቀድነው ለማድረግ እንግዲህ በውስጥ ችግር እየታመስን ያለንበት ሰዓት ላይ ከፍ ብለን ወደ አፍሪካ ደረጃ ማሰብ የምንችልበት፣ ማሰላሰል የምንችልበት፣ የሀሳብ ድልድይ መሆን የምንችልበት ድል መፍጠር ከቻልን ትልቅ ነገር ነው ብለን ስለምናምን የአፍሪካ የመጨረሻው ከፍታ ላይ ይህንን ሀሳብ የሚያስታውስ ተግባር መፈጸም አለብን ብለን ዘንድሮ አቀደናል። በዚህ መሰረት የኪሊማንጀሮ ተራራ የመጨረሻ ከፍታ ላይ የአፍሪካ ህብረትን የጉዞ አድዋ ሰንደቅን፣ እንደዚሁም ደግሞ ላንድ ኦፍ ኦሪጂን የሚለው ሦስቱን ይዘው የሚወጡ ከዚህ ቀደም አድዋ የተጓዙ የእኛ ተጓዦች ወደዛ ጉዞ አድርገው በአፍሪካ ደረጃ አድዋ የሚያስተዋውቁበት ስራ እንዲኖር ከቱሪዝም ኢትዮጵያ ጋር አብረን በጋራ ለመስራት እየሞከር ነው። ስለዚህ ይሄም አንዱ በዘንድሮ ላይ የት የሚል ክስተት ነው ብለን እናስባለን። ሌሎቹ ግን የንባብ መርሃ ግብሮቻችን በሙሉ ከአለፉት ዓመታት በተሻለ በየት ባለ መንገድ እኛ ከምናደርገው የንባብ መሰናዶም ተጨማሪ ሌሎቹ ምሁራን የሚካተቱበት እና በየምናርፍበት ቦታ ምሁራን እየመጡ ለተጓዦች ትምህርት የሚሰጡበትን ስርዓት ዘንድሮ ላይ አዘጋጅተናል ማለት ነው። የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የአፍሪካም ድል በመሆኑ ከዚህ በኋላ በአፍሪካ ደረጃ በሰፋ መልኩ ብዙሃን እንዲሳተፉበት የማሳደግ ሕልምን ይዘው እየተንቀሳቀሱ መሆኑንም የጉዞ መስራች እና አስተባባሪ ያሬድ ሹመቴ ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ